ሰንዴክ ናቸው የማክሰኞው ምሽት ሐምሌ 12 2014 ዓ ም የጋቢና ቬ የሬዲዮ በቴሌቪዥን መሰናደው ከአሁን ሰዓት ጀምሮ ጀምሯል፤ አብራችሁን ስለምታመሹ እያመሰገንን ለምሽቱ የያዝናቸውን ጥንቅሮች እናስተዋወቃችሁ። የከፍተኛ የትምህርት ተቋማት ዘንድሮ እጅግ ብዙ ተማሪዎችን አስመርቀዋል። ወቅቱ ደግሞ የምረቃ ስነስርዓት የሚካሄድበት ጊዜ ነው። ወጣቶችም ሕልማቸው ተሳክቶ ለምርቃት በቅተዋል። ከነዚህ ወጣቶች መካከል ጥቂቶቹን ጋብዘን ዘለግ ያለ ውይይት እናደርጋለን። ሙዚቃና ሌሎች ጥንቅሮችም ይኖሩናል። የደንገረመው መሰናዶውንም የመራው ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ ዘጋቢዎች፣ እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። እንኳን ደስ ያላችሁ። ኢትዮጵያ እንግዲህ እንደ ሀገር በየአመቱ ከ150 ሺህ በላይ ወጣቶችን ለምረቃት ታበቃለች። ከፍተኛ የትምህርት ተቋማት ለአመታት ያስተማሯቸው ልጆች፣ ወላጆችም ደግሞ ለአመታት በጉጉት ሲጠብቁት የነበረው ጊዜ፣ ወጣቶችም ደግሞ እጅግ ብዙ ትግልና ፈተና የደረሱበትን ወቅት የሚያከብሩበት ወቅት ነው። ይሄ የሐምሌ ወር እንግዲህ ይሄ የምረቃ ወር የደስታ እንዲሁም ደግሞ የተስፋ ወርም ነው። እኛም ዛሬ ታዲያ የምርቃ ጊዜያታቸውን እንዴት እያሳለፉ እንደሆነ እንዲሁም ደግሞ ወደ ስራው አለም ለመግባት ምን አይነት ህልምና ሀሳብ ሰንቀው እንደያዙ ሊያጋሩን ፈቃደኛ የሆኑ ሶስት ወጣቶችን ጋብዘናል። በመስመር ላይ ይገኛሉ እንግዶቹ። የራሳቸውን እንዲያስተዋውቁ ጋብዛለሁ። ቤቴል እንግዲህ ብቸኛዋ ሴት ናት፣ ሌሎቹ ሁለቱ ወንዶች ናቸው። ቤቴል ከአንቺ ልጀምር። እስቲ ራስሽን አስተዋውቂልን። በምን ዘርፍ ነው የተመረቅሹ? ከየት ዩኒቨርሲቲ ነው የተመረቅሹ? በመጀመሪያ አመሰግናለው ይህን ግብ ስለሰጠሽ፣ ያው አንቺ እንደጠቀሽው ስሜ ቤተል ወልዴ ይባላል። የተመረኩት ወይም ግራጁዌት ያደረኩት ሀዋሳ ዩኒቨርሲቲ ነው። የተማርኩበት ፊልድ ደግሞ ህግ ወይም ቦ ዲፓርትመንት ነው። ግራጁዌት ያደረኩት በዚህ አመት ነው ግራጁዌት ያደረኩት። እሺ ቤተል እንግዲህ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። ሁለተኛ እንግዳይ ደግሞ ዳዊት ይሰኛል። ሙሉ ስሙን እና የተመረቀበትን ያስታውቀናል። በጣም ነው የማመሰግነው ዳዊት። ሶስተኛው እንግዲህ ደግሞ ግሩም ይሰኛል። እሱም እንደናንተው ራሱን ያስተዋውቅልናል። እሺ አመሰግናለሁ እኔ ግሩም ዘወዴ ይባላል የተመረት ከሀዋሳ ዩኒቨርሲቲ የሁለት ሺህ አስራ አራት ዓመተ ምህረት ምሪክ ላይ እሺ ግሩም፣ ሁላችሁም ጥሬን አክብራችሁ ለዚህ ውይይት ለመሳተፍ ስለተገኛችሁ አብዝቼ ነው የማመሰግነው። በድጋሚ እንኳን ደስ አላችሁ። ሰዓት ለምስሻማት በቀጥታ ወደ ውይይት ነው የምገባው። ይሄ ምርቃ ወቅት እንግዲህ ዩኒቨርሲቲ ውስጥ ለመጨረሻ ጊዜ የምታሳልፉት በተለይ በህብረት የምታሳልፉት ጊዜ ነው እና ከጓደኞቻችሁ ጋር ያሳለፋችሁት ሁኔታ ምን ይመስላል? የተለየ ያዘጋጃችሁት የጉዞ ዝግጅት ነበረ ወይ? ምን ወቅቱን ለማሰብ ምን የተለየ ነገር ያደረጋችሁ? ቤቴል ከአንችል ልጨምር። ቴንክ ዩ። እኛ ያው ሁላችን እንደምታውቁት የህግ ተማሪዎች በአምስተኛ አመት መጨረሻ ላይ የሚፈተኑት ቤት ኤግዛም ወይም ባል ኤግዛም የሚባል ኤግዛም አለን እና አንፎርቹኒቲ ደግሞ የዚህኛው አመት በኛ አመት ላይ የምንፈተንበት የነበረበት ጊዜ ላይክ ቅዳሜ ልንመረቅ አርብ ነገር ነበር ፈተናው ሚያልቀው ከማክሰኞ ጀምሮ ማለት ነው። ስለዚህ ሞሶ ብታይን በምርቅ ሰሙ ላይ እያሳለፍን የነበረው ያው ለትምህርቱ በመዘጋጀት ነበር። ያው እንደምታውቁት አንድ ሳብጀክት ምንፈተና በጣም በልኪ በልኪ የሆኑ ሳብጀክቶች ናቸው። ስለዚህ በጣም ኮንሰንትሬሽኑ ምናም ይጠይቃሉ። ሶስት ሳይን ተዲ ላይ ነበርን ግን ይሄን ቢሆን ያው እንዲህ ስትቆጥሪ ኦልሞስት ኪንደር ፓርተን ምናምን የተማር ነው ሶስት አመት ከዛ አስራ ሁለት አመት ሀይስኩል ላይ ፕሪፕ ቢያዙት ምናምን ከመመረቃችን በፊት ሀይስኩል ላይ የተማር ነው አስራ ሁለት አመት ሲደመር ግቢ የተማር ነው አምስት አመት ኦልሞስት የሀያ አመት ሲሆን ነው ሊጠናቀቅ ያለው እና የሆነ የሚሰጠው ስሜት አለው። የዞልቢስ ማለት ነው ፈተናውም ኤግዛም ቢኖር በራሱ የሚሰጠው ስሜት ነበርና የሆነ ጆኑ እየጨረስን እንዳለ ይሰማን ነበር። በጣም ኤክሳይትድ ነበርን። ፈተናውም ቢኖር የፈተናውን አሁን ኢንቫሮመንት ምናምን ፔንሽን ምናምንም ቢኖር የሆነ ያው ከመጀመር መጨረስ በጣም የተሻለ ነው እና የሆነ ፓርት ኦፍ ማይ ላይፍ እየጨረስን እንዳለ እያሰብን ከጓደኞቻችን ጋር ምናምን በጣም ደስ ሲለን ነበረ። ግን ደግሞ ኤግዛም ስለነበር እንደሌ ሰዎቹ ከዚህ በኋላ እንደሚያወሩት እንደሞሴ ወይም እንደሌሎቹ ተመራቂዎች በጣም እንጆይ ምናምን አላደረግኩም። ትሬት ምናምን ስንሄድ አልነበረም። ዳይም ቅናት ይነበት ስናሳልፍ ነው። እውነት ነው። በእርግጥ ተመራቂ ተማሪዎች ሁሉ ጊዜም ተመራቂ ተማሪዎች ፔፐርም ይሁን የጥናት ወረቀትም ማቅረብ ይሁን ወይም ደግሞ ፊልድ ወጥተው ስራቸውን ማሳየት ስላለባቸው የመጨረሻ አመት የጭንቀት እና ብዙ ውጥረት የሚበዛባት አመት እንደሆነች ይታወቃል። እና ትክክል ነው የጠቀሽው። ግን ደግሞ ያው አጽንኦት ሰጥተን አሁን እንግዲህ ተመረቃችሁታል። ያን ጊዜ ጨርሳችሁታል። እና ከጓደኞቻችሁ ጋር ረዥም አመት ከቆያችኋቸው ጓደኞቻችሁ ጋር ልትለያዩ ነው። አራት አመት አምስት አመት የቆያችሁበት ዩኒቨርሲቲ ደግሞ ተለይታችሁ ልትወጡ ነው እና እሱን እስቲ እንግዲህ ዳዊት ወደ አንተ ልምጣ ልምጣና የአንተ የምረቃ ጊዜ መጨረሻዎቹ ወቅቶች ምን ይመስላሉ? እሺ ሄደ በጣም ከባድ ነበር። ልስ አብዛኛው ተማሪ በጣም ፋሚሊያር ነው ስቱዲዮ ካልቸር በጣም እናሳልፍ ነበር። በኢንድናይት በቃ ስቱዲዮ ነው የምንዘው ና ላይክ ከሌላ ዲፓርትመንት ናች በጣም የሚቀራረብ ነበር። እኛ ና ትንሽ ለመለት በጣም ከባድ ነበር። ብዙ ሰዎች በጣም ስሜታቸው când e să un absorvent că nu am de nici bun nici rău, dar nu am găsit nici nu am găsit nici bun nici rău, dar nu am găsit nici bun nici rău, dar nu am găsit nici bun dar nu nu am găsit nici bun nici rău, dar nu am găsit nici bun nici rău, dar nu የተለየ ያደረጋችሁት ነገር ነበረ? ለምሳሌ አሁን እኛ ዩኒቨርሲቲ በነበርንበት ጊዜ ልንመረቅ ስንል ጉዞ አዘጋጅተን ነበረ፣ በግሌ ማለት ነው። በየአመቱም የተለያዩ ወጣቶች ይህን እንደሚያዘጋጁ አውቃለሁ። እና እናንተ ወይ ጉዞ አዘጋጅታችሁ ነበር፣ ወይ የተለየ ፓርቲ አድርጋችሁ ከመምህራኖቻችሁም፣ ጋር ወይ ብቻችሁንም ሊሆን ይችላል። ደግሞ ልብስ አሰፍቶ አንድ ላይ ሄዶ ፎቶ መነሳት አለና፣ እስቲ ያንን ድባብ ግለጽልኝ። ብዙ ሁለት ብዙ ሄደን ነበሩ ወደ አረቀጥ አካባቢ

እሺ፣ መልካም እንግዲህ፣ ግሩም፣ ያንተስ ተሞክሮ ምን ይመስላል? የመጨረሻዎቹ ቀናቶችህ እንዴት አለፉ? እሺ፣ አመሰግናለሁ። ደም እንደሚታወቀው የአምስተኛ ዓመት ወይም ደግሞ የመጨረሻ ዓመት ተማሪ ሽፍኝ እጅግ በጣም የሚያጨናንቅ ነው። ከፈተና አንጻር ሲጠቀማ ከማቅረቡ አንጻር ሴቲስ ፕሬዛንት ከማድረግም አንጻር ትኩረት በዋነኝነት የምታደርግ ትምህርቶች ላይ ነው እና በዋነኝነት ትኩረት እያደረግን የነበረው ጓደኞች ምንም ትምህርታችን ላይ ነበር። ነገር ግን ያው ሰውናና መደሰ አለብን በተገቢ ሁኔታ እንደሚታወቀው ደግሞ ሀዋሳ የመዝናኛ ከተማ ናት ተብላ ትታሰባለች እና ከጓደኞች ጋር ያው ጂሲ ኮሚቴ የሚያዘጋጀውን የተለያዩ ፕሮግራሞች ይኖራሉ። በዛም አማካኝነት እየወጣን ከጓደኞቻችን ጋር የፎቶ ፕሮግራም ነበረ፣ የተዝናና ነበር፣ ያው የሚል ጊዜያትን ከግቢ አሳልፈናል። ልዩ የሚያደርገው ደግሞ መንተ ወንድማለኝና እሱም በዚህ ዓመት ነበር የተመረቀው የመካኒካል ምህንድስና ተማሪ ነው እና ብዙ ጊዜም ከሱ ጋር በመዝናናት ማሳለፍ ያለው ያው ከቤተሰብ ጋርም ጥሩ ጊዜ ነበረ። እውነት ነው። ቤተሰቦቻችሁ በጣም ብዙ ወላጅ ኢትዮጵያዊ ወላጅ የሚኮራበት የሚደሰትበት ወቅት ነው። ኢትዮጵያውን ብቻ ሳይሆን በዓለም ዙሪያ ያሉ ወላጆች የልጆቻችሁ የምርቃት ጊዜ የሚደሰቱበት ወቅት ነው። እስቲ እንግዲህ ደግሞ አሁን ተመረቃችሁ በብዛት ስራ ያጥነት ችግር ያለበት ኢኮኖሚው ደግሞ እየተንገዳገደ ያለበት ወቅት ላይ ነው። እናንተ ደግሞ በተለየ ሁኔታ የተመረቃችሁት እና እንዴት ነው ስራ ፍለጋን በተመለከተ ምን አስባችኋል? ምንድነው እሱ ያቀዳችሁት የተለየ የዘየዳ የሚያስረዳችሁት ነገር አለ ወይ? ቤተል ወደ አንቺ ልመለስ። እሺ፣ ስራ ፍለጋን በተመለከተ ያው ቤሲ፣ ሁሉ ሰው ከተመረቀ በኋላ የሚያሳስበው ነገር ይመስለኛል ስራ መፈለግ ነው እና እንደ አንድ ተመራቂ ታስቢያለሽ፣ ምንድን ነው ከዚህ በኋላ የምሰራው ምናምን ነገር ብለሽ። እኔ ፐርሰናሊ ከዚህ በፊት ሕግ ተማሪ እያለንም የሆነ የአዲስ አበባ የአዲስ አበባ ዩኒቨርሲቲ ሂማን ራይት ኮሽን ላይ የሚሰራ ሂማን ራይት ላይ የሚሰራ ቮለንተር የሚያደርግ ድርጅት አለ እና እዛ ላይ ቮለንተር ላይ ይሰራ ነበረ። ጣይግ ድጋፍ ይሰጥ ነበር። በጎ ፍቃደኝነት ድጋፍ ነው አይደል? አዎ፣ ኤግዛክት በጎ ፍቃደኝነት እና ና ነፃ የህግ ድጋፍ እንሰጣለን ለሴቶች ለህፃናት ምናምን። ስለዚህ እዛ ድርጅት ላይ የመቀጠል አላማ ነው ያለኝ፣ ከተወሰኑ ወራት ማለት ነው ከአንድ ከሁለት ወር በኋላ እዛ ላይ እንጌጅ የማድረግ አላማ ነው ያለኝ እዛ እዛ የአዲስ አበባ ዩኒቨርሲቲ ማራት ኮሚሽን ላይ ራሱ ባይሆን ሌሎች አጋጣሚዎች አሉ። የሚዜዎች ምናምን ሴቶች ላይ ህጻናት ላይ ምናምን የሚሰሩ ድርጅቶች አሉና እዛ ድርጅት ላይ ገብቴክ ሲያንስ ደግሞ ስለምፈልግ መጻይ ግድጋፍ ለመስጠት ነው እያሰብክ ያለሁት ከረንትሊ። መልካም፣ ጥሩ ነው ያልሽው። እሺ ዳዊት፣ ወደ አንተ ልምጣ። አንተስ ምን አሰብክ ስራን በተመለከተ?

ትንሽ መንግስት ይህን ነገር እንትን ቢሆን አሪፍ ነበር። አብዛኞቹ ደግሞ አሁን የሚወጡት ክሮች በዜሮ ምክት እንዳ አንትን አደርግ ማለት ሆነ ይህ ነገር ትንሽ አስቸግሮናል። ግን አምስት ዓመት ምስንማርኛ ስፔሻላይዝ ሲሆን ጀንራላይዝ ነው የምናደርጋት ምስል ነገሮች ጀንራል ነው ብዙ ስራዎች መስራት እንችላለን። ከአርክቴክቸራል ዲዛይን በተጨማሪ ማለት ነው እና ሌሎች ስራዎች ስላሉ ጎን ለጎን የምንሰራቸው ስራዎች ይኖራሉ ቢመቻችን እንደ ግራፊክስ ባነሮች ምናምን የተለያዩ እንኖችን መስራት እንችላለን። እና ያው የግቢ ወጣችን አምስት አመቱ ስፔሻል ስፔሻሊስ ያደረገበት ነው ጀነራል ነገር ስለሆነ በብዙ ነገሮች መስራት እንችላለን። ያንንም ኤክስፔሪንስ አድረማል አፓረንት የወጣንባቸው ቢሮዎች ስለነበሩ ከእነሱ ጋር እንዳንድ ስሮችን እንሰራለን እና አሪፍ ነገር የሚኖር ይመስለኛል። ከዚህ በኋላ ሰላሙን እንትኑን ቢስተካከል ይችላለ ነገር እንሰራለን ብዬ አስባለሁ። እውነት ነው። ጥሩ ጥሩ ነጥቦች ነው ያነሳኸው። በተለይ ደግሞ እንዳልከው አንተ ያለህበት የምህንድስናው ዘርፍ ከተቀዛቀዙት ዘርፎች መካከል አንዱ ነው እና ሌሎች ስራዎችን እንዳማራጭ ማየቱ በራሱ አንድ ነገር ላይ ብቻ አተኩሮ አለመቆየቱ መልካም ይመስለኛል። ግሩምስ አንተስ ምን አሰብኩ? ወደ አንተ ደግሞ ልምጣ። ያው እንደሚታወቀው ስራ ማግኘትና መፈለጉ እጅግ በጣም በተማሪ ዘንድ ፈተና ነው። ይታያል እና አሁን ላይ ባለው የኢትዮጵያ ሁኔታ ስንመለከት እጅግ በጣም ለተማሪዎች ፈታኝ የሆነበት ጊዜ ነው። ተምሮ መቀመጥ አለበት፣ ብዙ ፈተናዎች ተማሪዎች መመረቃቸውን ብቻ አይደለም የምንለው፣ ከዚህ በኋላ እንዴት ስራ መስራት አለባቸው የሚለው ነው ማሰብ አለብን። እና እኔ እንደኔ የተማርኩት በውሃ ሀብት ምህንድስና ነው እና ኢትዮጵያ ብዙ እንደሚታወቀው አሉት የሚባሉት ሀገራት በህወሀት ግንባር ቀደምናትና በተማርኩት የስራ የትምህርት ዘር ሀገሬን እና ወገኔን ታማኝነት ለማገልገል ዝግጁ ነኝ። ነገር ግን ሁልጊዜ መቀጠርን ደግሞ ማሰብ የለብንም። ሁሌ የመንግስትን ስራ ብቻ ማሰብ የለብንም እና ተስፋ መቁረጥ የለብንም። ለሁሉም ወጣቶች የማስተላልፈው በዚህ ጊዜ እንዴት እራሳችንን መለወጥ አለብን። እንዴት የራሳችንን ነገር በመደራጀትም ሊችላል። እዚህ ጋር ማሳስበው ነገር መንግስትም ብዙ ወጣቶች እንደሚታወቀው ቁጭ ብለዋልና የመንግስትን እጅ ነው እያዩ ያሉትና በመደራጀት እንዲሆን ጓደኞቼ እንዲሆን አብረን ብዙ ነገር ብንሰራ ወጣቶች ብዙ ኃይል ማመንጨት ይችላሉና ብዙ ነገር እንቀባለን ከወጣቶች በመስራት የግልም ስራ ቢሆን መቀጠርን ብቻ ሁ ማሰብ የለብን። እውነት ነው። አዎ ወጣቶች እንግዲህ መንግስትም በጣም ብዙ እድሎችን፣ አማራጮችን በዚህ በጥቃቅንና አነስተኛ ማስቀመጫ ያለው ነው የሚለው ብዙ ጊዜ ደግሞ ወጣቶች በዚህ ጉዳይ ላይ የሚያነሷቸው ለምሳሌ አንድ ጉዳይ ለማስፈጸም ሄደው ሁለት ሶስት ወር መጓተት አለ እና ወጣቶች ብዙ ጊዜ በዚህ ጉዳይ ላይ ተስፋ ይቆርጣሉ፣ ይዳከማሉ። ምናልባትም ገንዘብ ካለመኖር ሊሆን ይችላል። እንደ ወጣት ደግሞ ትግስት ማነስም ማጠርም ይኖራል። ሀይ በቃ እንግዲህ የማይሆን ከሆነ ብሎ ቆረጥ የሚያደርጉት ነገር አለ። ግን ጥሩ ነገር ነው ያነሳው። ከዚህ በኋላ ያለው ጊዜ ቀላል ባይሆንም ታግሎ ማለፉ መልካም ነው። እንግዲህ አሁን ቤተል ቅድም የህጎ ፈቃደኝነትን አንስታለች። ቤተል በቀጣይነት ለሚቀጥለው አንድ አመት ነው በበጎ ፍቃድ ለመቆየት ያሰብሽው ወይስ ቋሚ የሚባል ስራ እስክታገኝ ነው? ስራው እስኪገኝ ድረስ ምንድን ነው ያሰብሽው? እናንተ በጥያቄ ነው ኖርማ ቮለንተር ማድረግ ያሰብኩበት ምክንያት ከዛ በፊት ስራው እስኪገኝ ድረስ

በጣም የተማርናቸው በጣም ብዙ ላይሰን ያገኘንባቸው ትቦኞች ነበሩ ያለት ናቸው እና ዊክነሶቻችን፣ እስትሬንግዛችን ምናምን በደንብ አውቀንባቸዋልና ያንን ቁጭ ብለን ጽፈን ከራሳችን ጋር ቢል አድርገን የእኔ እስትሬንግዝ ምን ነበር፣ ዊክነስ በዚህኛው ዞኒ ምን ነበር፣ እና ነገስ እኔ ምንድን ነው ኦልሬዲ ከዚህ ጊዜ ጋር ከማየው ከታየን ከዛ ከራይ ጋር ለመድረስ ምን አይነት መንገዶችን ነው ከዚህ በኋላ መከተል ያለብኝ። ይህ ያደረግኳቸው እስኪ ካሉ ደግሞ ከዚህ በፊት እነዛ ኢንሹራንስ ክሎች እንዴት አድርገ ነው ዲቨሎፕ ማድረገው የሚለውን ነገር ቁሙ ማሰብ ጥሩ ነው። ምክንያቱም ኦልሬዲ በጣም በዚህ ዓመት ተምረን የመጣ ነው። ከዚያ ደግሞ አሁን ምን ገባው ወደ ሌላ ማለት ከዚህ በፊት ፌስቶ አላደረግነው በጣም ወደ ሰፊው ማታ ነው የምንገባው እና ያቱ ቢ ኮንሽት እያንዳንዱን ነገር በደንብ ማየት አለብን፣ ማሰብ አለብን ብዬ ስለማስብ የተወሰነ ሰዓት ለማሰብ ለመዘጋጀት ፕላን ለማድረግ ስኬጁል ለመሆን ፕራዮሪቲን በደንብ ፊገር አውት ለማድረግ ማረፍ አለብን ብዬ ነው ፐርሰናል ማምኖ። እና ደግሞ የተለያዩ መጽሀፎችን እያነበብን እኔ አሁን ከረንትሊ ልኝ የሆነ መጽሐፍ እያነበብኩ ነው። አቶሚካቢት ይባላል እና በጣም ሄልፕፉል ነው ለሌሎች ተመራቂዎች ራሱ ሰብጀክት ማለት ፈልጋለሁ ራሳችንን አውቀን ከዚያ ዴቨሎፕ እንድናደርግ ማለት ነው። ሰው እኔ መጀመሪያ ያልኩትን አንድ ወር ምናምን ከተመረኩ በኋላ አንድ ወር ወደ ኋላ ተመልሼ የራሴን መንገዴን ማጠናበት ስለሆነ ራሴ ላይ ነው ኢንቨስት እያደረግኩ ያለው። ደራስተዛት አንድ ወር ወይም ሁለት ወር ቮለንተሪ ማገልገል ፈልለው ወደ ህግ ሲስተሙ ቀጥታ ወደ ፍርድ ቤት መግባት ስለማልፈልግ ኤክስፔሪንስ ሊኖረኝ ከዛ ደግሞ በዛው መቀጠርበት ነው ኦፖርቹኒቲ ለማግኘት ኮኔክሽን እንዲኖረኝ እና ደግሞ የውጭ ድርጅቶች ላይ ስለሆነ መስራት የምፈልገው የሚዲያዎቹ ላይ ምናምን ስለሆነ መስራት የምፈልገው ስፔሻሊ ሴቶችና ህጻናቶች ላይ የሚሰሩ ድርጅቶች ሚሆን መስራት የምፈልገው፣ ቮለንተሪ እያደረኩ ኩራሴን፣ ኪሌን እና እውቀቴንም ኤክስፖዝ ማድረግ ፈልጋለሁ። እና ለዛ መጀመሪያ ለረፍ ከዛ አፈር ቦላይ እንደላደል ከዛ የሚቀጥለው ጆኒ የተከፈተው በር ራሱ ሌላ በር እየከፈተ ስለምሄድ እንደዛ ብዜ ነው ማምኖን ይፈርሰናል ቤተል አመሰግናለሁ። ጥሩ ነገር ነው ያነሳችው። በተለይ ደግሞ እቅድን በተመለከተ ማቀድ ምን አይነት ስራ ነው የምፈልገው ምንድነው ሲጎደሉኝ እነሱ እንዴት ማሟላት እችላለሁ የሚለውን በተመለከተ ያነሳሽው ነገር ጥሩ ነው። ምናልባት ይሄንን የክረምቱን ወር በዛውም ስራውን እየፈለጉ ስራው እስኪገኝ በማቀድና ለህይወታቸው የሚያነዳብሩ ትንሽ ለየት ባለመልኩ ከልብ ወለዱ ወይም ከሌሎቹ ሞትም ህይወትን የህይወት ክለቱን የሚያዳብሩ ነገሮች ላይ ሴሚናሮች አሁን አሉ። ፌስቡክም ላይ ቢሆኑ የተለያዩ ድርጅቶችም ያዘጋጃሉ። እንዲሁም ደግሞ እንደዚህ አይነት አንቺ እንደ ጠቆምሹ ጠቅሞኛል እንዳል ሸት መጽሐፎችንም አንበብ መልካም ነው። እስቲ ዳዊት ወደ አንተ ልምጣ። አንተ ስ ደግሞ ምን አቅድክ በዚህ ጊዜ ስራ ውስኪገኝ ድረስ እንደምታደርገው? አመሰግናለሁ። ይደን ያው ቤት ንጋሌ ሳሆን

ወደፊት ደግሞ ኮሮና ነገሮች ሲኖሩ ኤዲያ እንዳለች ቤት እንዳለች ገኖችን ቮለንተሮችን ላይክ ቤት ውስጥ ለሚያስፈልጋቸው ሰዎች ምን ማድረግ ያለብን ነገሮችን ማድረግ ስባል። መልካም፣ እሺ፣ ግሩም። እንግዲህ አንተነ አንተስ ምን አሰብክ? በዚህ ወቅት ምን ድር የምታደርገው? ትምህርት ከጨረስን ነው አሁን የአንድ ወራችን ቢሆን ነው እና እና እራሳችንን አልባሌ ቦታ መዋል የለብንም ብዬ አስባለሁና መጽሀፎችን በማንበብ የተለያዩ ነገሮችን አስፈላጊ የሆኑትን ነገሮችን ብቻ በማድረግ ነው ጊዜያችንን ማሳለፍ አለብን ብዬ ማስበው። ብዙ ጊዜ ወጣቶች የሚሸወዱት ነገር ወይም የሚውሉበት ነገር ሊሆን ይችላል ወይ አቻ ግፊት ሊሆን ይችላል ስራ ከማቃትና ተስፋ ከመቁረጥ ወደተለያዩ ሱሶች ሊሆን ይችላሉ፣ አለባሊ ወደ መቀመጥ ይሄዳሉ። እና በዚህ ጊዜ ማሰብ ያለብን አጭርና ረጅም እቅድ ማውጣት አለብን ብዬ አስባለሁ። አጫጭር እቅዶቻችን የሚሆኑት ከማግኘታችን በፊት በምን አይነት መንገድ ራሳችን ማነጽ አለብን ዝግጁ ማድረግ አለብን የሚለውን ነገር ታሳቢ ማድረግ አለብን። ስራው ቢገኝስ እንዴት ነው ማገልገል ያለብን ህዝቡን ማብረት ስለሆን ስራው ባይገኝ ደግሞ በምን አይነት መንገድ ነው የራሴን ስራ መስራት አለብኝ ብዬ እያሰብኩ ያለት እና የወደፊት እቅድ እግዚአብሔር ይመስገን ተቀጣሪ መሆን ሳይሆን በራሳችን ስር ሌላ ሰዎችን ስለ መቅጠር ነው እንጂ ማሰብ ያለብን ሁሉ የመንግስትን ልጅ ወይም ደግሞ የቤተሰብን ነገር መጠበቅ የለብንም። በዚህ በወጣትነታችን ሮጠን ተሯሩጠን ራሳችንን መለወጥ አለብኝ ብዬ የዋነኛ እቅዴ እሱ ነው፣ ራስን እ ማሳደግ ደረጃ ነው። እሺ፣ እሺ። እንግዶች እንግዲህ ስለነበረን ቆይታ በጣም ነው አብዝቼን የማመሰግነው። ግሩም ዘውዴ የውሃ ሀብት ምህንድስና ከሀዋሳ ዩኒቨርሲቲ፣ ቤተል ወልዴ የህግ ተማሪ ከሀዋሳ ዩኒቨርሲቲ፣ ዳይት ፋንታሁን በስነ ህንጻ ከወልቅጤ ዩኒቨርስቲ፣ ዘንድሮ ነው የተመረቁት። እንኳን ደስ አላችሁ ማለት እፈልጋለሁ። ስለ ቆይታችንም አብዝቼ አመሰግናለሁ። ወደ ዘገባዎቻችን ነው የምንሻገርም we ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። የምርቃት ወቅት ነው። ተመራቂዎች በሙሉ ቤተሰቦች፣ ወላጆች እንዲሁም መምህራን በድጋሚ እንኳን ደስ አላችሁ። በመቀጠል ደግሞ የምናልፈው አጠር ወዳለች የቴክኖሎጂ ዘገባ ነው። ዘጋቢያችን ጁሊ ታቦ ሮቦቶች የሰው ልጅን ሕይወት እያቀለሉ ነው ትለናለች። ሀብታሙ ስዩም እንደሚከተለው ዘገባውን አጠናቅሮታል። ዴቪድ ኬሊ ኤሊኪው ከተባለች ሮቦት ጋር ሆኖ የጠዋት ቡናውን እያጣጣመ ነው። በምናብ ሊጎበኙት የሚፈልጉትን ሀገር ትጠይቀዋለች ሮቦትዋ። የዴቪድ መልስ ፓሪስ ሆኗል። ኤሊኪው የፓሪስን ገጽታዎች በድምፅ አጅባ ታስጎበኘዋለች። ዘውትር ማለዳ ኤሊኪው ዴቪድን በምናብ የተለያዩ የዓለም ቡና ቤቶችን ታስጎበኘዋለች፣ ታሳየዋለች። ይሄ ከድጋፍ ሰጭ ሮቦት ጋር የመኖር አንደኛ ጥቅም መሆኑ ነው። የዴቪድ ሮቦቷን በስጦታ የሰጠው አጋሩ ግሬግ አለን ነው። መጀመሪያ ላይ ብዙም አልደነቀኝም ነበር። እንደተደነቀ እንዳስብ አድርጎኝ ነበር። ከሮቦቷ ጋር መነጋገር ስጀምር ግን በእጅጉ ተደነቅኩ። ከሰው ሰራሽ ልህቀት ጋር ትእዛዝ መቀበያና የድምፅ ቁጥጥር ስርዓት የተገጠመላት ኤሊኪው ባለሙያዎች በአረጋውያን ሕይወት ውስጥ እያደገ የሚገኝ ሚና ይኖራቸዋል ካሏቸው የአዲሱ ዘመን ሮቦቶች መካከል አንዷ ናት። ከቡና ሰዓት በተጨማሪ ኤሊኪው የጤና ምዘና ትከውናለች። Can you tell me what blood glucose reading you got today? 176. Charlotte's web. What type of animal is Charlotte? A spider. And inspirational words. Thank you for that. You are very welcome. And images. Tell me about this picture. <laughs> ታጽናነዋለች። ወደ ህይወት ከመጣች በኋላ ድምጿ እህቴን ያስታውሰኛል። ይሄ ጥሩ ስሜት እንዲያድርብኝ አድርጓል። ይህን የመሰለ ትስስር ነበር ከእህቴ ጋር የነበረኝ። በዴቪድና ግሬግ ቤት ውስጥ ሌሎች ድጋፍ ሰጪ ሮቦቶች አሉ። ጂቦ የተሰኘውን ሌላ ሮቦት ግሬግ እያነጋግረው ነው። ከእዝነት ስሜትን ከመረዳት አንጻር ግን ኤሊኪውን የመሰለ እንደማይገኝ ይናገራሉ። ዶር ስኩለር ኢንቱዊሽን ሮቦት የተሰኘ ኤሊኪውን የገነባ ተቋም ዋና ስራ አስኪያጅ ነው። ሰው ሰራሽ ልዕቀት በእርግጥም ሰዎችን ይረዳ ዘንድ እዝነትን የስሜት ቁርኝትን ማሳየት አለበት፣ አብሯቸው ሊጓዝ ይገባል። ደንበኞቻችን እንደ ሮቦት ወይም እንደ ምርት አይመለከቷትም፣ እንደ አጋር በሕይወት እንዳለ ገጸ ባህሪ እንጂ። በዚህ ቤት ውስጥ የሚታየውም ይሄው ነው። በፊት ከነበረው በላይ እንድንቀራረብ አድርጋለች። I'm glad we had this talk, David. I'm always here to listen. Eliq, thank you. ጋቢና ቪኤ አድማጭ ተመልካቾች ሁላችሁንም አብዝተን እናመሰግናለን። የነበረን ቆይታ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪአማሪክ ላይ ለጋቢና ቪኤ እያላችሁ አድርሱም። የተገረመው መሰናዶውን በመምራት ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን እንሰናበታለን። ጤና ይስጥልኝ።